በጦርነት የተሸነፈው ህወሓት ሲያስተዳድራቸው ከነበሩ ከወልቃየትና ራያ አካባቢዎች አፍኖ የወሰዳቸው በአስር ሺዎች የሚቆጠሩ ንጹሐን ዜጎች የደረሱበት አልታወቀም ሲል የአማራ ክልል መንግስት ተናግሯል። ማይካድራ ውስጥ ንጹሐን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፖች ያመሩ ወጣቶች በህግ እንዲጠየቁ ሁኔታዎችን እያመቻቸንን ሲልም የክልሉ መንግስት ጨምሮ አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽንም ታፍነው ተወስደዋል ስለተባሉ ንጹሐን ዜጎች መረጃው ደርሶናል በቀጣይ እናጣራለን ብሏል። ማይካድራ ውስጥ የተገደሉት ዜጎች ቁጥር ሊጨምር እንደሚችልም የኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ግዛቸው ሙሉነት ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ህወሃት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል፣ ይገደላል ነው ያሉት። በዚህም ባለፉት ሰላሳ ዓመታት ውስጥ ከግማሽ ሚሊዮን ሕዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌዴራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሀት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በአስር ሺዎች የሚቆጠሩ ንጹሐን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል። ቦልቃይት አካባቢ ከአምስት መቶ ሺህ ወይም ወደ ግማሽ ሚሊየን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩ እና ያለፉትን በርካታ ዓመታት በግፍ በችግር በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን እነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በአስር ሺዎች የሚቆጠሩ ታፍነው የተወሰዱበት በቅርብም ተወሰኑ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዞ የተወሰዱበት ወደ ስምንት የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ እውነት ነው ማለት ነው። በራያ አላማጣ አካባቢም አላማጣ እስር ቤት ላይ የታሰሩ ባለሀብቶች፣ የፖለቲካ ኤሊቶች፣ የተለያየ ጥያቄ የሚያነሱ አማራዎች ታፍኖ የት እንደተወሰዱ አይታወቅም። ይሞቱ ይዳኑ አናውቅም። በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃየትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው ከሰሞኑ በሆመራ አካባቢ በርካታ የጅምላ መቃብሮች እንደተገኙም ጠቅሰዋል። ከትህነግ ነጻ የወጡ የሆመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው፣ ገና አካባቢዋ እየታሰሰ ነው ያለው። እስካሁን በዚህ ደረጃ ገዳይነቱን እና በግፍ የገደላቸውን ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለ። እነዚህ ንጹሐን ዜጎች ናቸው፣ ምንም ከትህነግ ጋር ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሐን አርሶ አደሮች፣ የከተማ ነዋሪዎችን ነው እንደዚህ ያደረገው ይሄ አሸባሪ ድርጅት መሆኑን በገሃድ የሚያሳይ ነው። ኃላፊው ቁጥሩን በውል ባይገልጹም የአማራ ብዙኃን መገናኛ ድርጅት ሰሞኑን በድረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች ሰባ መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሐን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስታውሰዋል። የሳምሬ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይንማኞች መኖራቸውንም ጠቁመዋል። ቡድኑን ለሕግ ለማቅረብም ከፌዴራል መንግስቱ ጋር እየሰሩ መሆኑን ገልጸዋል። እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን ነው የተሻገሩት የሚል ሀሳብ አለ። ሱዳን ላይ ተፈናቅለናል በጦሩ የሚሉ ሀይሎች አሉ። እነዚህ ሀይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቂ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌዴራል ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ እነዚህን ለህግ ለማቅረብ የፌዴራል መንግስት ወደ ሌላ አገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራል። እኛ ግን በዚሁ አካባቢ መሽጎ የተገኙ እየጠፉ የተደበቁትን ግን በየአካባቢው በተሰማራነበት በክልላችን ዙሪያ ሁሉትን ግን እየያዝን ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራው እንደቀጠለ ነው የሚል ሀሳብ ነው ያለኝ። ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይከድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖሩበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በአስር ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል። መረጃውን ሰምተናል፣ ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም። ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። ማናቸውም እንደዚህ በጣም ሰፋ ያለ ሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው። ጉዳዮች ግን ያለን አቅም እሱን ነው። ባለን አቅም ግን በተቻለ መጠን እነዚህን የመሳሰሉ ነገሮች ሁሉ ማሳራታችን አይቀርም። በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል። የማይካድራው በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ቁጥር እስከዚያ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨመር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ። ግን ቢያንስ እስከዛ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከትነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክል ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃ ለመገኘት የሚችል ከሆነ የዛ ጊዜ ይታወቃል ብለን ተስፋ እናደርጋለን። እኛም ምርመራ ስራችንን ቀጥለናል። ተጨማሪ የመረጃ ምንጮች እና ምስክሮች አነጋግረን ማስረጃዎች አሰባስበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል አስቀድመን እንደገለጽን ነው። የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።